በትግራይ ክልል በፖለቲካ አመራሮች ዘንድ ይታያል ያለው ክፍፍል እንዳሳሰበው የክልሉ የሲቪል ማህበረሰብ ድርጅቶች ህብረት አስታወቀ። 124 ድርጅቶችን በአባልነት ያቀፈው የትግራይ ሲቪል ማህበረሰብ ድርጅቶች ህብረት ባወጣው መግለጫ በክልሉ ከፍተኛ ፖለቲካዊ አመራሮች መካከል የሚታየው ክፍፍል የክልሉን ብሎም የህዝቡን ሰላም ሊያደፈርስ የሚችል በመሆኑ ስጋት ገብቶናል ብሏል። የሲቪል ማህበረሰብ ድርጅቶቹ ህብረት ስራ አስፈጻሚ አቶ ያሬድ በረሀ ስለ መግለጫው ለአሜሪካ ድምፅ በሰጡት ማብራሪያ ፖለቲከኞቹ ልዩነታቸውን በሰላም እንዲፈቱ፣ የፌዴራል መንግስትም ከፖለቲከኞች አለመግባባት ጋር ተያይዞ የሚመጣን ችግር በሰላማዊና ህጋዊ መንገድ ብቻ እንዲያው ጠይቋል። ገብረ ሚካኤል ገብረ መድን አንድ መቶ ሀያ አራት ድርጅቶችን በአባልነት ያቀፈው የትግራይ ሲቪል ማህበረሰብ ድርጅቶች ህብረት ባለፈው ሳምንት ቅዳሜ ሐምሌ 20 ቀን 2016 ዓ ም ባወጣው መግለጫ በክልሉ ከፍተኛ ፖለቲካዊ አመራር መካከል እየታየ ያለው አለመግባባት አሳስቦኛል ብለዋል። ስለ መግለጫው ለአሜሪካ ድምፅ ያብራሩት የህብረቱ ሥራ አስፈጻሚ አቶ ያሬድ በርኸ የፖለቲከኞቹ አለመግባባት እየሰፋ መጥቷል ይላሉ። የፖለቲካ አመራሩ ቀውስ ውስጥ እንዳለ በአንድም ወይም በሌላ መልኩም ሁሉም የሚያውቀው ነገር ቢሆንም እኛ ክሎስሊ ሁኔታውን እየተከታተልን ይቆይተናል። ኦልሬዲ ልዩነቱ እየሰፋ አደባባይ ላይ ወጥቷል ለግብ የሚታይ ስለሆነ ማለት ነው እና በዚህ ምክንያት ሁኔታውን ወደ አላስፈላጊ አቅጣጫ የሚወስድ ነገር ያለው ማለት ነው። ይህ ደግሞ ክልሉን መነሻ አድርጎ ከተካሄደው የሰሜን ኢትዮጵያው ጦርነት ጋር በተያያዘ ካሉት አራት አመታት ወዲህ በአስቸጋሪ ህይወት ውስጥ እያለፈ ያለውን የትግራይን ህዝብ ለሌላ ችግር የሚዳርግ መዘዝ እንዳያስከትል ስጋታቸውን ገልጸዋል። የትግራይ ህዝብ ባለፉት ሶስት አራት አመታት ያለፈበት በጣም አስከፊ የሚባለውን ህይወት በጣም የተመሰቃቀለ ነበርና ከዚህ ይወጣል ብለን በምንጠብቅበት ጊዜ መልሶ የጦርነት ድባብ የሚነሳበት ሁኔታ ሲናይ ለህብረት ለመናገር በጣም አስደንጋጭና አሳሳቢ ነው። የህብረቱ መግለጫም ከክልሉ ፖለቲካዊ አመራር ክፍፍል ጋር ተያይዞ በልዩ ልዩ ዘርፎች እርምጃዎች እየተወሰዱ መሆናቸውን ጠቅሶ ይህም ችግሩን የበለጠ ያባብሰዋል ይላል። ክፍፍሉ ክልሉንና ህዝቡን ለባሰ ችግር የሚያጋልጥ መሆኑን ተገንዝበው ፖለቲከኞቹ ልዩነታቸውን በውይይት እንዲፈቱም አቶ ያሬድ ጥሪ አቅርበዋል። እንደኛ እምነት የፖለቲካ አመራሩ የተለያየባቸው ያሉት ልዩነቶች ንሶፍ ዲፈረንስ ምንም ቢሆን ምንም ከትግራይ ህዝቡና ና ከትግራይ ሀገሩ በላይ ሊሆን አይችልም። ይህን ግምት ውስጥ አስገብቶ ልዩነታቸውን ከዚህ ትልቅ ምስል በታች አድርገው ሀገሩን ካለበት ችግር ማውጣት አለባቸው ነው። በህወሀት አመራሮችና በትግራይ ጊዜያዊ አስተዳደር መካከል ልዩነቶች እየሰፉ መምጣታቸው በስፋት እየተነገረ ይገኛል። በአወቃቀሩ አቶ ጌታቸውን ጨምሮ በርከት ያሉ የህወሀት አባላትም የተካተቱበት ጊዜያዊ አስተዳደሩ ስራውን በአግባቡ እንዳያከናውን በፓርቲው ውስጥ ያለው ልዩነትና ሽኩቻ እንቅፋት እንደሆነበት ከዚህ ቀደም አስታውቋል። የጊዜያዊ አስተዳደሩ ፕሬዚደንት ጌታቸው ረዳ ባለፈው መስከረም ወር በሰጡት መግለጫ በዚህ የተነሳም አስተዳደራቸው በዞኖችና በወረዳዎች ደረጃ መንቀሳቀስ እንዳይችል መደረጉን ገልጸዋል። ይኸው ልዩነትና ፖለቲካዊ ሽኩቻ አሁንም መቀጠሉን አቶ ጌታቸው ረዳ ትላንት ሰኞ ሐምሌ 22 ቀን 2016 ዓ ም ለድምጸ ወያኔ ቴሌቪዥን በሰጡት ቃለመጠይቅ አብራርተዋል። ከልዩነቶቹ አንዱም ከፕሪቶሪያው የሰላም ስምምነት ጋር እንደሚያያዝ የጠቆሙት አቶ ጌታቸው በህወሀት ውስጥ ካሉ አመራሮች ዘንድ ትችት ይሰነዘርብኛል ብለዋል። አነ ፕሪቶሪያ ዝፍርመሉ ሰዓት ታይ አይነት ፀበባ ከም ዝነበርና ፀብ ይፈልጥ የፕሪቶሪያውን ስምምነት በፈረምንበት ሰዓት በምን አይነት ውጥረት ውስጥ እንደነበርን አሳምሬ ያውቃለሁ። በግሌ የተሰጠኝ ኃላፊነት ይህንን የሚያካትት ነበር የሚል እምነት አለኝ። አሁን ከአንድ ዓመት ከስምንት ወር በኋላ የሆነ መድረክ ላይ አንዱ ጓድህ ያውም ስምምነቱ ካልተፈረመ አደጋ ላይ እየወደቅን ነው የሚል መልእክት ያስተላለፈልህ ሰው መንግሥት እንድታፈርሱ ኃላፊነት አልሰጠናችሁም የሠራችሁት ስህተት ነበር ሲልህ መጀመሪያውኑ የስምምነቱን ነገር አልተቀበለውም ወደሚል ድምዳሜ ነው የሚወስድህ። ካልተቀበልከው ደግሞ በአፈጻጸሙም ቅር የሚያሰኝ ነገር ይኖራል ማለት ነው። ህወሀት ከዚህ ቀደም በሐምሌ ወር መጀመሪያ ላይ ባወጣው መግለጫም በ50 ዓመት ታሪኩ አይቶት የማያውቅ ከባድ ፈተና እንዳጋጠመው አስታውቆ ነበር። በፓርቲው አመራር ጸረ ዲሞክራሲያዊነት፣ ቡድናዊነት፣ ጎጠኝነት፣ ሕዝበኝነትና ሙስናን የመሳሰሉ ችግሮች በስፋት እንደሚታዩም ጠቅሰዋል። የሕወሓትን ቀጣይ ጉባኤ ከማድረግ ጋር በተያያዘም በአመራሩ መካከል ልዩነት መኖሩን አቶ ጌታቸው ረዳ በትላንቱ ቃለመጠይቃቸው ጠቁመዋል። ጠቅላይ ሚኒስትር አብይ አሕመድ በቅርቡ ከተቃዋሚ የፖለቲካ ፓርቲዎች ጋር ባደረጉት ውይይት ሕወሓት ጠቅላላ ጉባኤውን ከማካሄዱ አስቀድሞ ወደ ምርጫ ቦርድ ቀርቦ በመመዝገብ ሕጋዊ ሰውነቱን እንዲያስመልስ አሳስበዋል። ፓርቲው ጠቅላላ ጉባኤ ማካሄድ የሚችለው ዳግም ሲመዘገብ ብቻ መሆኑን የተናገሩት ጠቅላይ ሚኒስትሩ ፓርቲው ያን ካላደረገና ምርጫ ቦርድ ሕጋዊ ካላለው ሕወሓት በምርጫ ሊሳተፍና መንግስት ሊሆን አይችልም ብለዋል ያ ማለት ደግሞ ተመልሰን ጦርነት ውስጥ እንገባለን ማለት ነው ሲሉም አስጠንቅቀዋል። ይህን የጠቅላይ ሚኒስትሩን ንግግር መነሻ ያደረገው የትግራይ ሲቪል ማህበረሰብ ድርጅቶች ህብረት መግለጫ የፌዴራሉ መንግስት የፕሪቶሪያውን የሰላም ስምምነት ለመተግበር እስካሁን ላከናወናቸው ተግባራት እውቅና እንደሚሰጥ ይጠቅሳል። ትልልቅ እንቅፋቶች ሲል ለጠራቸው ቀሪ ችግሮችም መንግስት ዘላቂ መፍትሄ እንደሚያበጅላቸው እምነቱን ገልጸዋል። የሲቪል ድርጅቶቹ ህብረት ስራ አስፈጻሚ አቶ ያሬድ በርኸ ከህወሓት አመራሮች ክፍፍል ጋር ተያይዞ ይታያል ያሉትን ችግር የፌዴራሉ መንግስት በሰላማዊ መንገድ ብቻ ሊመለከተው ይገባል ይላሉ። ለፌዴራል መንግስት እያስተላለፍ ያለነው ጥሪ ምንድን ነው? ምንም ቢደረግ በሰላማዊና ህጋዊ በሆነ አማራጭ ብቻ እንዲፈታ ነው ጥሪያችን እያስተላለፍ ያለ ነው ማለት። በጉዳዩ ላይ ከህወሓትና ከትግራይ ክልል ጊዜያዊ አስተዳደር ቃል አቀባዮች አስተያየት ለማግኘት ያደረግነው ጥረት አልተሳካም። ከትላንት በስቲያው ዘገባችን ላይ የተጠቀሱት የህወሓት ሊቀመንበር ደብረ ጽዮን ገብረ ሚካኤል ግን ፓርቲው ህጋዊ ሰውነቱ እንዲመለስለት ለሁለተኛ ጊዜ ምርጫ ቦርድን በደብዳቤ መጠየቁን ተናግረዋል። ጥያቄው ለቦርዱ የቀረበው ከጠቅላይ ሚኒስትር አብይ አህመድ ጋር ከተነጋገሩ በኋላ መሆኑን የገለጹት ሊቀመንበሩ በሁለት ሳምንታት ውስጥ ምላሽ እናገኛለን ብለው እንደሚጠብቁም ለሀገር ውስጥ መገናኛ ብዙሃን አስታውቀዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ።